በአማራ ክልል ሰሜን ሸዋ ዞን የአጣዬን ከተማ ለማጥቃት የተደራጀ ኃይል የለም ሲል በአማራ ክልል የኦሮሞ ብሔረሰብ አስተዳደር አስታውቋል። የሰሜን ሸዋ ዞን አስተዳደር ደግሞ ክልሉንም ሆነ ዞኑን ለማተራመስ የሚሰራ ኃይል አለ ይላል። ሰሞኑን በአማራ ክልል ሰሜን ሸዋ ዞን የተፈጠረው ችግር መረጋጋት እየታየበት እንደሆነም የሁለቱ ዞኖች ኃላፊዎች ተናግረዋል። ለችግሩ ዘላቂ መፍትሄ ለመስጠት ከሁለቱም ዞን ነዋሪዎች፣ የሃይማኖት አባቶች፣ የሀገር ሽማግሌዎችና ሌሎች ተጽዕኖ ፈጣሪ ከሆኑ አካላት ጋር ውይይት እየተደረገ እንደሆነም የዞን አመራሮቹ ለዶቸቬሌ በስልክ ገልጸዋል። ችግሩን የፈጠሩት በአጠቃላይ አማራ ክልልና በተለይም በሰሜን ሸዋ ዞን መረጋጋት እንዳይኖር የሚፈልጉ ኃይሎች እንደሆኑ የሰሜን ሸዋ ዞን የጸጥታ መምሪያ ኃላፊ አቶ ካሳውን ቢያል አመልክተዋል። የሰሞኑን ሲያጣ የአካባቢን የግጭት መነሻም ከዚሁ ሁኔታ ጋር በማያያዝ ያብራራሉ። በሂደት በሚጣራው ነገር ይጣራል። በግልጽ መታወቅ ያለበት ግን የእኛ ዞናችን ብቻ ሳይሆን ክልላችን እንደ ክልል ሰላም ውሎ እንዳያድር የሰላም እጦት በየአካባቢው እንዲኖር አለሞ የሚሰራ ኃይል እንዳለ ይታወቃል። ተመታው ሰው ጋር ተያይዞ የሚነሳው ሲጀመርም የክልሉ ልዩ ኃይል ላይ የተቃጣ ጥቃት ነበረ። ያንን ጥቃት ለመከላከል በተደረገ የተኩስ ልውውጥ ነው መጀመሪያው ሰውም የተመታው በተጨባጭ ግን ክልሉ ልዩ ኃይል የሚተናኮስ ጠላት ካልሆነ ሌላ ምንም ሊባል ስለማይችል ክልላችንም ይሁን ዞናችንም የብጥብጥ ማዕከል ለማድረግ የሚሰራ ኃይል አለ የተቀናጅ ኃይል በዋናነት እየታገሉት ያለበት ነባራ ሁኔታ ነው ያለን። ይህንን መልክ ማስያዝ አይቀሬ የሚሆነው ማለት ነው ህዝባችን ከሆነ። በአማራ ክልል የኦሮሞ ብሔረሰብ ዞን አስተዳደር ዋና አስተዳዳሪ አቶ አህመድ ሐሰን የተደራጀ ኃይል አለ የሚለውን አይቀበሉም። በአንድ ግለሰብ ላይ በተፈጸመው ጥቃት የተፈጠረ ችግር እንደሆነ ጠቁመው በዞናቸው የተደራጀና የታጠቀ ኃይል ፈጽሞ አለመኖሩን ተናግረዋል። በአንዳንድ ወገኖች ድርጅቱን የፈጸመው ኦነግ ነው እየተባለ የሚነገረውን ቢሆን የሰፈረ የኦነግ ሰራዊት ወሎ ምድር ውስጥ የለም ሲሉ ስሞታውን አጣጥለውታል። የታጠቀ ቡድን የሚባል ነገር የለም። አሁንም የማረጋገጥልህ ማለት ነው። ግን የተፈጠረው አሁን ማህበረሰቡ የሚያነሳው ልዩ ኃይል ሰው ገደለ ነው። በዋዩ ቀበሌ የሚባል ውስጥ አንድ ግለሰብ ተገሏል። የአካል ነው መነሻ የሆነው ስለዚህ የታጠቀ የሚባለው አካል የለም። የታጠቀ ሳይሆን ህዝብ ነው እየወጣ ያለው። ህዝብን እየመለስን ያለ ነው። ህዝብ ላይ ነው ስራ እየሰራን ያለ ነው። ኦነግ መጀመሪያውኑ የተደራጀ ሰራዊት ወሎ ላይ የለውም። ከሚሴ ላይ ኦሮሞ ብሔረሰብ አስተዳደር ላይ የለው። እኛ እናውቅም። ይሄንን ይሄን ደግሞ የመከላከያ ሰራዊት ገብቶ ይሄንን አጣፋል። መጀመሪያም ይሄ የለም። ያም ሆኖ ዛሬ ውጥረት ሙሉ በሙሉ ተወግዷል ባይባልም ችግር ተፈጥሮባቸው በነበሩ አካባቢዎች የመረጋጋት ሁኔታ እየታየ ህብረተሰቡም እየተወያየ መሆኑን ነው የሰሜን ሸዋ ዞን የጸጥታ መምሪያ ኃላፊው አቶ ካሳሁን ቢያለ የተናገሩት። አሁን አጠቃላይ ያለንበት ነባራዊ ሁኔታ መልካም ነው። ዛሬ አዳሩንም በተወሰነ ደረጃ ይምሎ የምትባል አካባቢ ያለች አንድ ያጣይ ቀበሌ እዛ አካባቢ ላይ በጠዋት ነበረ የተኩስ ልውውጥ። እሱንም የመከላከላችሁ ከሌላው የጸጥታ ኃይል ጋር በጋራ ሆኖ የማርገብ ስራ ሰርቷል። ከዛ ውጭ ባሉት አጠቃላይ ቀበሌዎች ያለው እንቅስቃሴ መልካም ነው። ይሄ ማለት ውጥረት የለም ማለት አይደለም። የዞሮ ዞሮ ወደ ኖርማል ኢንቫይሮንመንት ለመመለስ የመከላከያ ሰራዊትም የፌዴራል ፖሊስም የኛ የክልሉ ልዩ ሀይል አካባቢ የጸታ ማዋቅረም በጋራ እየሰራ ነው ያለ። የኦሮሞ ብሔረሰብ አስተዳደር ዋና አስተዳዳሪ አቶ አህመድ ሀሰን እንዳሉት ዛሬ ጠዋት በአንዳንድ አካባቢዎች የተኩስ ድምጽ ሲሰማ እንደነበር ጠቁመው ከህብረተሰቡና ከመከላከያ ሀይል ጋር በመሆን የማረጋጋት ስራ መከናወኑን አስረድተዋል። ማረጋጋት እንትናለ አንዳንድ ቦታዎች ላይ እንደዚህ አልፎ አልፎ የሚሰማ የጥይት ድምጽ ነበረ። እሱንም አሁን የሀገር ሽማግሌዎች ከመከላከያ ጋር ሆኖ እያረጋጉ ያሉበት ሁኔታ ነው ያለው። ስለዚህ ዛሬ የተሻለ ነገር ይኖራል ብለን እናስባለን። አንድ የአጣየ ከተማ ነዋሪ በከተማዋ ያለው እንቅስቃሴ የጎላ ባይሆንም የመንግስት መስሪያ ቤቶች ዛሬ አልተከፈቱም ብለዋል። ያው ከተማ ውስጥ ያለ ነው ምንም ነገር የለ እስካሁን አንድ ቀበሌ ላይ ብቻ ወዲያ ያለ አካባቢ ትንሽ ያለ እያሉ ነው እንጂ እስካሁን ሰላም ነው፣ ምንም የለም። ስራ ገና ነው፣ መስሪያ ቤት አልተከፈተም። ዶሮ ሰው ይንቀሳቀሳል። ገና ካለፈው ቅዳሜ ጀምሮ በሰሜን ሸዋ ዞን አጣይ አካባቢ በተፈጠረው ግጭት ስምንት ሰዎች መሞታቸውንና አስራ ሶስት መቁሰላቸውን ከአመራሮቹ መግለጫ ማወቅ ችለናል። አለም ነው መኮንን ለዲ ደብሊዩ ራዲዮ ባህር ዳር።